ባህር ማዶ ሳሉ ከአውስትራሊያውያን ጋር ፍቅር ላይ ወድቆ ወደ አውስትራሊያ ዘልቆ አዲስ ሕይወት መጀመር እንግዳ ነገር አይደለም። ባለፈው ዓመት ብቻ 40 ሺህ ያህል የጥንድ ቪዛዎች በአውስትራሊያ መንግሥት ተሰጥተዋል። ይሁንና አገር ጥሎ ተወጥቶ በጊዜያዊ ቪዛ እየኖሩ ጎጆ ሊቀለስበት የታሰበው የፍቅር ግንኙነት ወደ ዓመፅ ሲቀየር ምን ይኮናል? በጋብቻዬ ቀን በእጅጉ ፈንድቅ ያለሁ። ሁሉም ልጃገረዶች ይህችን ቀን ይሻሉ፣ ለእያንዳንዷ ልጃገረድ ልዩ ቀን ናትና። ይህን ያለችው ሲምራንጂት ካዮር ናት። ዕለተ ጋብቻዋን በምልሰት አስባ በማንሳት ያኔ ባሏ ልብና አምሮ ውስጥም ያየችው መልካምነትን ተሞልቶ ነው ተከባካቢ ነው። ለመጀመሪያ ጊዜ ያገኘሁት ቀን ሁሌም ደስ እንደሚያሰኘኝ ቃል ገባልኝ። እኔም ይህ መልካም ሰው ነው ብዬ አሰብኩ፣ በማለት የግንኙነታቸው የመጀመሪያ ቀን ያሳደረባትን ማለፊያ ስሜትና የተገባላትን ቃል ትናንት የሆነ ያህል ታስታውሳለች። ጥንዶቹ የተገናኙት ህንድ ሀገር ሲሆን የሁለቱ ቤተሰቦች ይተዋወቃሉ። ግሩም የጥምረት ስሜት ነበር። ባለቤቷ የአውስትሬሊያ ዜግነት ስላለው በዓመቱ የጥንድ ቪዛ እንድታገኝ አመለከተላት። ቪዛውን አግኝታም ወደ ሀገር አውስትሬሊያ መጣች። ይሁንና እግሯ የአውስትሬሊያን ምድር ረግጦ በአንድ ጣራ ስር መኖር ሲጀምሩ ነገሮች ተለወጡ። ተቆጣጠረኝ። የሚፈልገውን ነገር በሙሉ መፈጸም ነበረብኝ ከጠዋት እስከ ማታ ቤት ማጽዳት፣ ለእሱና ለጓደኞቹ ሳቀር ምግብ ማብሰል፣ ሲመሽ ወሲብ መፈጸም። እንድሰራ ስላልፈቀደልኝ ገንዘብ አልነበረኝም። ራሴን ችዬ ለመውጣትና ምግብ ገዝቶ ለመመለስ አልችልም ነበር። ሁሌም አለቅስ፣ ሁሌም እግዚአብሔር እንዲታደገኝ እጸልይ ነበር። አንዳንዴም ሞቴን የምሻባቸው ጊዜያት ነበሩ፣ ስትል የጣፋጭ ፍቅር ስሜት ወደ ምሬት ሲለወጥ ያሳደሩባትን ስሜቶች በታወከ መንፈስ ገልጣለች። አውስትሬልያ ውስጥ ከስድስት ሴቶች አንዷ፣ ከአሥራ ስድስት ወንዶች አንዱ በገዛ ፍቅረኛቸው ለአካላዊ ወይም ወስባዊ ጥቃት ይጋለጣሉ። በግልጽ የማይታወቀው ግና ምን ያህል ሰለባዎች ለፍቅር ብለው የትውልድ ቀያቸውን የመኖሪያ አገራቸውን ጥለው ለመጤነት እንደተዳረጉና ምን ያህሉ ለሰቆቃ ደራጊ በሆኑ ባለቤቶቻቸው አማካኝነት በጊዜያዊ ቪዛዎች እንደሚኖሩ ነው። በአብዛኛው ሰለባዎቹ በእንግሊዝኛ ቋንቋ እጥረት የአውስትሬልያን ሕጎችና የድጋፍ ሰጪ አገልግሎት ድርጅቶችን እገዛ ለማግኘት ወዴት መሄድ እንዳለባቸው አያውቁም። ባሎቻቸው የኢሚግሬሽን ፋይሎቻቸውን እንደሚያዘጉባቸውና ቪዛቸውን እንደሚያሰርዙባቸው ስለሚዝቱባቸው በፍርሃት ይዋጣሉ። ወደ መጡበት አገር ቢመለሱ በቤተሰባቸውና ማኅበረሰባቸው ዘንድ ኀፍረትን እንደሚላበሱ በማሰብም ይጨንቃሉ። ይሁንና የማኅበራዊ ጉዳይ ሠራተኛዋ ጃቲንደር ካዮር በቤተሰብ አመጽ ተጠቂ ለሆኑ ግለሰቦች የመጤ ድንጋጌ ጊዜያዊ ቪዛ ይዘው አመጽ ከመላበት ግንኙነት ሸሽተው ወይም በቀኝ ብለው የሚወጡ ውስብስብም ቢሆን ለኢሚግሬሽን ዲፓርትመንት አቤት ማለት እንደሚችሉ ሲያስረዱ የቤት ውስጥ ዓመፅ ማገጃ ያመለክቱበት ወይም የሕክምና ማስረጃ ወይም የምስክር ቃል የተሰጠበትን መረጃ ሰባስቦ ለኢሚግሬሽን ማቅረብ ግድ ይላል። እውነተኛ የቤት ውስጥ ዓመፅ ሰለባ የመሆን ታማኝነትን ለማግኘት ይላሉ ቼን ያንግሆም እንዲሁ የቤት ውስጥ ዓመፅ ተጠቂናት አጥቂዋ ቢዛ ሰጥቶ ያስመጣት ሁለተኛ ባለ ነው። ቼን አሁን ቋሚ የመኖሪያ ፈቃድ ያገኘ ሲሆን የዓለማኅበራዊ ጉዳይ ሠራተኛና የድጋፍ ግልጋሎት ሰጪ ድርጅት እገዛ ግና ለስኬት ባልበቃች ነበር። እናም ሌሎች የቤት ውስጥ አመስ ተጠቂዎችም እንደ እሷ እገዛ ማግኘት እንዲችሉ ድጋፍ ሰጪ ድርጅቶች ዘንድ ሄደው እገዛ እንዲያገኙ ስታበረታታ አውስትራሊያ የተባረከች አገር እንደሆነች ይሰማኛል። አብዛኛዎቹ ሰዎች ርኅሩ ተከባካቢና ሙያዊ በሆነ መልኩ ሰዎችን የሚደግፉ ናቸው ብላለች። በኤሊስ ፖታካና ሚንሎ የተዘጋጀው ፕሪዝነርስ ኦፍ ሜሪጅ ዘጋቢ ፊልም ሐሙስ ጁላይ 25 በኤስቤስ ቴሌቪዥን በአይስላንድ ዘ ፊድ ፕሮግራም ለህዝብ እይታ ይቀርባል። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።